ማህደረ ዜና። የኢትዮጵያ የጎሳና የፖለቲካ ግጭት ጦርነት ሲግም ከግድብ ግንባታ እስከ ግዛት ይገባኛል የሚደርሰው የኢትዮጵያና የሱዳን ውዝግብ እየናረ ግጭትም እያስከተለ ነው። የኢትዮጵያና የምዕራባውያን ወዳጅነት ሲሻክር፣ የሱዳንና የእስራኤል፣ የሱዳንና የአረቦች ከሁሉም በላይ የሱዳንና የምዕራቦች ወዳጅነት እየደራም እየተጠናከረም እየደረጀም ነው። የኢትዮጵያ መዳከም ለሱዳን መጠናከር ሰበብ ሆኖ ይሆን? ሁለት እንግዶች አሉን። ላፍታም አብረን እንጠይቅ። የሱዳን የጦር መኮንኖችንና የሲቪል ፖለቲከኞችን የቀየጠው የሽግግር ሉዓላዊ ምክር ቤት ከተመሠረተ ባለፈው ሳምንት ሁለተኛ ዓመቱን ደፈነ። ዛሬ በተለይ በምዕራባውያን ዘንድ እንደ የሰላም መሠረት፣ የፍትህ ጥንስስ፣ የዲሞክራሲ ሽግግር አብነት የሚቆጠረው ያ ምክር ቤት የተቋቋመው ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እስከ እውቁ ኢትዮጵያዊ ዲፕሎማት ማሕሙድ ድሪር ባደረጉት ጥረት ጭምር ነበረ። ትናንት ግን በእርግጥ ዛሬ አይደለም። የዛኑ ያክል ምናልባት ታሪክ ራሱን ይደግማል እንዲባል ሆኖ የዓመታት ሂደት ያሻገተውን እውነት ለመጥቀስ የኢትዮጵያ አርበኞች ከፋሽስት ኢጣሊያ ነፃ ለመውጣት ባደረጉት ትግል የተሰደዱ ንጉሠ ነገሥቷ አርበኞችን ያደራጁ፣ ያስተባበሩ የብሪታንያዎችን ድጋፍና እርዳታ ያገኙትም ከሱዳንና በሱዳን በኩል ነበረ። ስደተኛው ንጉሥ አጼ ኃይለ ሥላሴ ሉዓላዊት ነፃና የተረጋጋች ኢትዮጵያን መስርተው የአፍሪቃ መሪነቱን ካረጋገጡ በኋላ በ1970ዎቹ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሱዳኖች ደቡብ ሰሜን ብለው ሲገዳደሉ አስታራቂ የነበሩት አጼ ኃይለ ሥላሴ ነበሩ። ሶሻሊስታዊውን ርዕዮተ ዓለም የሚከተለው ደርግ የኢትዮጵያን የገዥነት ሥልጣን ከያዘ በኋላ የካርቱም አዲስ አበባ ገዢዎች ሲሻቸው አኽዋን አኽዋን ኢትዮጵያ ወሱዳንን እያዘፈኑ ሲፈልጋቸው አንዳቸው የሌላቸውን ጠላት እየደገፉ የኢትዮጵያን ያኔ ሰሜን የሱዳንን ያኔ ደቡብ ግዛቶች ባወደመው ጦርነት በቅርብ ተሳትፈዋል። በርካታ የፖለቲካ ተንታኞች እንደሚሉት ምዕራባውያን መንግስታትም የሶቪየት ሕብረት ተቀጽላ ይሉት የነበረውን የደርግም መንግስት ለማዳከም ሱዳንን እንደ ጥሩ ምቹናም ስልታዊ መሳሪያ ተጠቅመውባታል። ግንቦት 1989 ባደረጉት መፈንቅለ መንግሥት የካርቱም ቤተ መንግሥትን የተቆጣጠሩት ያኔው ኮሎኔል ዑመር ሐሰን አልበሽር አምባገነን፣ ጨቋኝ ኋላ ደግሞ በተለይ ለምዕራባውያን መንግስታት በማዕቀብ የተቀጡ ባለም ፍርድ ቤት የሚታደኑ ወንጀለኛ ናቸው። አልበሽር ስልጣን በያዙ በሁለተኛ ዓመቱ ግንቦት ኢትዮጵያ ሁለት ተገምሳ አዲስ አበባና አስመራ ላይ ሁለት መንግስታት እስኪመሠረት ድረስ ግን ደራሲና የፖለቲካ ተንታኝ ዩሱፍ ያሲን እንደሚሉት የካርቱሙ አምባገነን የዋሽንግተን፣ ሪያድ፣ የለንደን፣ ፓሪስ፣ የካይሮ፣ ብራስልስ ቀኝ እጅ ነበሩ። ከደርግ ጋር ልጅ ምዕራባውያን ሀገራት የነበራቸው ቁርሾ እንበለው በአስመራ ለመጣው ድርጅት እና በአዲስ አበባ ለተቆጣጠረው ሁለቱ ድርጅቶች የማመቻቸት እና ከደርግ ወደዛ የመሄድ ጉዳይ ነበረ። ያኔም ሱዳን እዛ ውስጥ አንድ እንትን ነበራት። እንዳው የሱዳን ታንኮችና የሻቢያ ታንኮችና ኢህአዴግ ወያኔ እንበለው ሀይሎች በአንድነት አዲስ አበባ የተቆጣጠሩበት ታሪካዊ ዳራ ነው የምናየው። ደርግን የተኩት የአዲስ አበባ ገዢዎች የዋሽንግተን ብራስልሶች ታማኝ ተባባሪ የአፍሪቃ ቀንድ ጠንካራ መሪነታቸውን ለማረጋገጥ በእርግጥ ጊዜ አልፈጀባቸውም ነበረ። የፖለቲካ ተንታኝ ረዳት ፕሮፌሰር ሙከረም ሚፍታህ እንደሚሉት ህወሀት መራሹ የኢትዮጵያ መንግሥት በሀገሪቱ ህዝብ ዘንድ የነበረው ተቀባይነት እስከቀነሰበት ጊዜ ድረስ የምዕራባውያን ድጋፍ ተለይቶታ አውቅም ነበረ። በተለይ የምዕራባውያን ሀገራት አሜሪካን ጨምሮ ዩናይትድ ስቴትስ ለብዙ ጊዜያት በተለይ በቲፒኤልፍ ይመራ የነበረው ኢህአዲግ አገዛዝ ዘመን በከፍተኛ ሁኔታ ከኢትዮጵያ መንግሥት ጋር በስፋት ሲሰሩ የነበረበት ሁኔታ እንደነበር ይታወቃል። ኋላ ግን ያው በቲፒኤልፍ በኩል የፐብሊክ ስፊር ውስጥ ያለው ተጽዕኖ እየቀነሰ ሲመጣ አይ ቲንክ እነሱም ድጋፋቸውን ይብዛም ይነስም እያነሱ መምጣታቸውን ማስተዋል ይቻልበት። በአንጻሩ ምዕራባውያን አዲስ አበቦችን ከቅፋቸው ካስገቡ በኋላ ካርቱሞችን ገለል ገሸሽ፣ አልፈው ተርፈው ቆጣ ቀጣ ቆንጠጥ ያደርጉ፣ በአሸባሪነት ይወነጅሉ፣ ከስልጣን ለማስወገድና ለማሰርም ያሴሩባቸው ገቡ። ከ2019 ወዲህ ግን ዶክተር ሙከረም እንደሚሉት ሱዳን ልክ እንደ ኢትዮጵያ ሁሉ በለውጥ ሂደት ላይ ብትሆንም የዋሽንግተን ብራስልስ መንግስታት ካርቱሞችን ጠጋ አቀፍ ኢትዮጵያን ገሸሽ አንዳንዴ ገፍተርም እያደረጓት ነው። ዶክተር ሙከረም እንደሚሉት ለምዕራቦች የውጭ መርህ ወይም የፖሊሲ ለውጥ ዋናው ምክንያት የሆነው ግን የሱዳን መሪዎች ከኢትዮጵያ በተሻለ ልዩነታቸውን ለማጥበብ በመደራደር መወያየትና መስማማታቸው ኢትዮጵያ በአንጻሩ በመዳከሟ እንጂ ሱዳን የተሻለ ስልታዊ ጠቀሜታ ስላላት ወይም ምዕራባውያን መንግስታት ስለሚዋልሉ አይደለም። በኢትዮጵያ ብዙ ቻሌንጆች የገጠመው ችግር ይሄ የብሄር ግሩፖች መካከል ግጭቶች መከሰታቸው አሁን ደግሞ ሰሜን ኢትዮጵያ ላይ ግጭት አለና እነዚህ ነገሮች ተደማረው የምዕራባውያንን ኢንትረስት ከኢትዮጵያ ሽፍት ያደረገ ይመስላል። ምናልባትም ሱዳን ልክ እንደ ኢትዮጵያም ሁሉ ሽግግሩ ውስጥ የነበረች ነገር ነች። ይሁንና ግን አይንክ ያሉባቸውን ውስጣዊ ችግሮች ይብዛም ይነስ ማኔጅ አድርገው በሊሂቃን መካከል ያሉ ከፍተቶችን በማጥበብ በኮርዶፋን አካባቢ ብሉናይል፣ ዳርፉር አካባቢ ከማዕከላዊ መንግስት ጋር ሲጋጩ የነበሩ ኃይሎች ሁሉ ይብዛም ይነስም ትንሽ መስመር መያዝ መጀመራቸው፣ አቶ ዩሱፍም በዚህ ይስማማሉ። ዓለም አቀፍ ዲፕሎማሲው ራሱ የተደነቃቀፈበት እንበለው ሁኔታ እናያለን። ያለ ተጽዕኖ ፈጣሪነት መቀነሱ ብቻ ሳይሆን ራስህ ለዛ ቦታ ተጨባጭ ሁኔታዎቹ ከሱዳን ይበልጥ ላንተ እየተመቹ ራስህ ኦፕት አውት ወይም ደግሞ ምንድን ነው የሚባለው? ራስህን በራስህ ችግር አግልልሃል ወይም በራስህ ምክንያት የራስህን የማግለል ሁኔታ ነው የሚታየው። አሁንም ኢትዝ ኖት ቱ ሌት። መጀመሪያ እንግዲህ ሌላን ለማረጋጋት እንዳልነው ራስህን ማረጋጋት ያስፈልጋል። የራስህን ስታረጋጋ የግድ ማድረግ ያለብህ ሁኔታዎች አሉ። ከካርቱም እስከ ኮርዶፋን ከዳርፉር እስከ ብሉ ናይል ያሉ የሱዳን ፖለቲከኞች ልዩነታቸውን ለማጥበብ ይደራደራሉ። ኢትዮጵያውያን ፖለቲከኞች በአንጻሩ ምክንያቱ ምንም ሆነ ማን አንዳቸው ሌላቸውን ለማጥፋት ተከታዮቻቸውን ያዋጋሉ፣ ህዝብ ያስፈጃሉ፣ ያሰድዱ፣ ያፈናቅላሉ፣ የድሃ ጥሪት ያወድማሉ። የኢትዮጵያ መዳከም ለካርቱሞች የልብ ልብ ሰጥቶ ወይም አስግቶ አወዛጋቢው የድንበር ግዛትን ሱዳን እንድትቆጣጠር በህዳሴ ግድብ ግንባታ ሰበብም ከካይሮ ጋር እንድትለጠፍ ምክንያት ሳይሆን አልቀረም። አቶ ዩሱፍ ያሲን በሺህ ዘጠኝ መቶ ሰማንያዎቹ ማብቂያም ካርቱምን የመጎብኘት እድል አጋጥሟቸው ነበረ። የኢትዮጵያ ያኔ የደርግ ህገ መንግስትን ለማስረዳት ለዛ ላለው ኢትዮጵያውያን ወደ ሱዳን አንድ ሶስት የምንሆን ሰዎች የሄደን ነበረ። በጃንሆይ ዘመን ችግራቸውን ፈታንላችሁ፣ ይህን ይህን ይህን አድርገን እናንተ ግን እኛን አትረዱንም አይነት ደጋግመን ስላልናቸው መጨረሻ ላይ አስተናጋጅ የነበረው ሚኒስትሩ ቁጭ በሉ ብሎ እናንተ እኮ የሰራችሁልን ጥሩ ነገር አንረሳም፣ ጥሩ ነው። እኛ ግን ቁጭ በሉና ተደራደዱ አላችሁ። ተደራደርን እናንተ አሁን ከዚህ ካሉ ሻእቢያ ጋር መሐመድ ሰኢድ በሬ የሚባል የውጭ ጉዳይ ኃላፊ እዚህ ካርቱም ነው ያለው አሁን ላነጋግራችሁ ከፈለጋችሁ ብሎ ሲያፋጥጠን ተፋጠጥንና ታያየን። እኛ ደግሞ ኃላፊነቱ የተሰጠን ለሌላ ጉዳይም ነበረ። የላከን ደግሞ ያኔ ሻምበል ለገሰ ስለነበረ ጉዳዩን በጣም ፈርተን ወይ በራሳችን ላይ ጉድ አመጣናል የእኛ ችግር የራሳችን ችግር ራሳችን መፍታት አለመቻል ነው ሱዳኖቹ ዝግጁ ናቸው ኤኒታይም ለመነጋገር የአንድ የፖለቲካ ፓርቲ ያውም ድፍን ኢትዮጵያን የሚመራ ገዢ የፖለቲካ ፓርቲ ከፍተኛ ባለስልጣናት የሆኑት የጅጅጋና የሰመራ ፖለቲከኞች ጠብ ደግሞ ግራ ከማጋባትም አልፎ ብዙዎች እንደሚያምኑት የባለስልጣናቱ የፖለቲካ ብስለትና ብቃት በጎሰኝነት የታጠረ አንዳንዶች እንደሚጠረጥሩት ደግሞ ከውጭ ለሚገኝ ጥቅም ያደሩ መሆናቸውን የሚያረጋግጥ እንዳይሆን ያሰጋል። የአፍሪካ ቀንድን ለማረጋጋት ከአካባቢው ትልቅ ሚና ሊኖራቸው የሚችለው አንድም ኢትዮጵያ ሁለትም ሱዳን መሆናቸው አያጠያይቅም። ሁለቱ መንግስታት እንደ ኢትዮጵያ በየውስጣቸው አሊያም ካለፈው ታኅሳስ ጀምሮ እንደምናየው አንዳቸው ከሌላቸው ጋር በየሰበብ አስባቡ የሚጋጩ የሚወዛገቡ ከሆነ ግን ከሩቅ የሚታዘበው ኃያል ዓለም የተሻለ መረጋጋት ያለባትን ሱዳንን ቢመርጥ ብዙ ምክንያት አለው። ደግሞም መብቱ ነው። ምርጫው ግን የኢትዮጵያ አለመረጋጋት የፈጠረው ምናልባትም ከጊዜያዊነት ባለፍ ለአፍሪካ ቀንድ ዘላቂ መፍትሄ ማምጣት መቻሉን ዶክተር ሙከረም ይጠራጠራሉ። ኢትዮጵያ ያለችበት ጂኦፖለቲካል ተጨባጭ ከሱዳኖች አኳያ በጣም ፓወርፉል ነው። ኢትዮጵያ አፍሪካ ቀንድ ላይ አንተር ስቴት የምትባል ነች። የኢትዮጵያ መረጋጋትና አለመረጋጋት የሌሎች የምስራቅ አፍሪካ ሀገራት መረጋጋት እና አለመረጋጋት ጋር በሰፊው የሚገናኝ ትልቅ ይሹ ነው። ሂስቶሪካል የሆኑ ጉዳዮችም አሉ። እነዚህና በሌሎች ተያያዥ ምክንያቶች ምናልባት ማሆን ያለበት ተጨባጭ በተለይ ከሰሜን ቶፕታ ላይ የተከሰተ ያለው አሁን ኢንስትሪክሽን ባይፈታ ሊቀጥል ይችላል ወይ ከሚል አሰምሽን ይሆናል ብዬ አስባለሁ። ምናልባት ከኢትዮጵያ ወጥተው ወይም ድጋፋቸውን እንጌጅመንታቸውን ወደ ሱዳን ሊወስዱ የሚችሉበት የኢትዮጵያ ፖለቲከኞች በምዕራባውያን ለመመረጥ ወይም ከሌላው ለመብለጥ ሳይሆን ለራሳቸው ሀገርና ለሚመሩት ወይም እንመራሃለን ለሚሉት ሕዝብ ሰላምና ደህንነት ካሰፈኑ ፈላጊያቸው፣ በእርግጥ ብዙ ተፈላጊነታቸው ዘላቂ እርካታቸውም ከፍተኛ ሊሆን ይችላል። እንደገና አቶ ዩሱፍ መጀመሪያ እርስ በርሱ ለመነጋገርና ችግሩን በትክክል ዲፋይን አርጎ ይህንን ችግር በዚህ መልክ ነው የምንፈጣው። አንዱ በአንዱ መቃብር ላይ በሚመጣበት ጊዜ የግድ ደርግን ታስወግዳለህ፣ ወያንን ታስወግዳለህ፣ ወይም ደግሞ አሁን ፕሮስፐሪቲ ፓርቲን ታስወግዳለህ እንጂ ለችግሩ መፍትሄ አታገኝም። ምክንያቱ በመቃብሩ ላይ ነው ምትገና። በመቃብሩ ላይ መገንባት ሳይሆን ስንት መቃብር ስትቆፍር ትኖራለህ? ስንት መቃብር ስትቆፍር ትኖራለህ? በየጊዜው ያቺ ናት እንግዲዋ ችግራችንና፣ ችግራችን ወደ ውስጥ አይተን እንበል እና ይሄ መደነቃቀፉ ሳይሆን መመሰቃቀሉ፣ አልፎ ተርፎ ከናጋቴው ለራሳችን ችግር ሆነን ሱዳንን የሚያጫዋት እኛን ለመረጋጋት ብቻ ሳይሆን ይቺ ሀገር ብትፈነዳ ከውስጥም ከውጭም ብትፈነዳዳ የሚሄደውን የሪፊጂ ብዛት ለመስተናገድም ብቻ ሊሆን ይችላል። የፈረንሳው ፕሬዚደንት ኢማኑኤል ማክሮ ባለፈው ግንቦት እንዳሉት ሱዳን ከሰላሳ አመት ዓመት በኋላም ዳግም ዓለም አቀፍ ማህበረሰብ ያሉትን የምዕራቡን ዓለም ጎራ ተቀይጣለች። የፓሪስ ክለብ የሚባለው ስብስብ የሚያስተናብራቸው ሀገራት ሱዳን ላይ ካላቸው እዳ ከ19 ቢሊዮን የሚበልጠውን ለመሰረዝ ወስነዋል። የዓለም ገንዘብ ድርጅትና የዓለም ባንክ በጋራ እንዳስታወቁት ደግሞ ሱዳን በአጠቃላይ 50 ቢሊዮን ዶላር ግድምዳ ይሰረዝላታል። ሌላ ብድር እየተሰጣትም ነው። ይህ ማለት ግን ኢትዮጵያን ማግለል ነው ብሎ ማሰብ सासती चिल नकेश मोहम्मद नहीं चरा सम्मान